መስከረም 16 2014 ዓ ም በሚካሄደው የጀርመን አገር አቀፍ ምርጫ በሚኖሩበት ባህን በምርጫ አስፈጻሚነት እንዲያገለግሉ ተመርጠዋል። የምርጫ አስፈጻሚ ወይንም በጀርመንኛው ቫል ሂልፈር ምንድን ነው? እንዴት ነው መጀመሪያ የሚመረጥ? አንድ ሰው በምርጫው ላይ ተሳትፎ በአገልግሎት ለመስጠት የሚታመን ሰው መሆን አለበት። መጀመሪያ ዲሞክራሲን የተቀበለ ሰው፣ ጥፋት የሌለበት፣ በፖሊስ ያልተመዘገበ እነዚህ ዚህን ከተማው ራሱ ያጣራል። ለዚህም ፖሊስን መጠየቅ ይችላሉ። በልዩ ልዩ መልክ ማጣራት ይችላሉ። አንድ ሰው የሚታመን ከመሰላቸው እና በከተማው እንቅስቃሴ ውስጥ የሚሳተፍ ከሆነ የማይሳተፉም አሉ፣ ግን ሌሎች ኳሊቲ ይኖራቸዋል ማለት ነው። በዛ መልክ መንግስት ይጠይቃል። በመጀመሪያ መርዳት ትፈልጋለ ወይ ብሎ ይጠይቃል እና ግዴታም ነው። እንቢ ማለት አይቻልም። ምክንያት ካለ ግን አልችልም በዛን ቀን ማለት ይቻላል። ግን በመሰረቱ ግዳጅም ነው። ክፍያም የለውም ያው የጀርመን ዜጋ ነው። ለዚህ ስራ የሚመረጠ ለዚህ ስራ የሚመረጠው የጀርመን ዜጋ ብቻ ነው። የምርጫ አስፈጻሚ ወይም በጀርመንኛው የቫል ሂልፈር ኃላፊነት ምንድን ነው? መንግስት እንግዲህ ከኛ የሚጠብቀው እውቀት እንዳለን ነው። ስለ ምርጫው ሂደት ሙሉ እውቀት እንዳለን ይገምታል። የሚደረገው ምንድን ነው? ደብዳቤ ከመጣ በኋላ እና እንረዳለን ብለን ከተቀበልን በኋላ የዛለት ከጠዋቱ አንድ ሰዓት ተኩል ላይ እዛ ቢሮ ወይም ምርጫው ጣቢያ መገኘት አለብን። እኩል ሰዓቱ የመወያያ ነው። ምን ምን መደረግ እንዳለባቸው፣ ጠረጴዛዎችን የማስተካከል ወረቀቶችን የመለጠፍ ሰው ሲመጣ ቀስቶችን አይቶ በቀጥታ እንዲገባ እሱሱን ማስተካከልና ከዛ ሰባት ሰዎች ስድስት ሰዎች ሊሆን ይችላሉ። ግማሾቹ ወደ ቤታቸው ይሄዳሉ፣ ግማሾቹ እዛ ቀርተው እስከ ቀኑ ሰባት ሰዓት ይሰራሉ ማለት ነው። ከሰዓት በኋላ ደግሞ ሌሎቹ ናቸው የሚመጡት እነሱም ሰርተው ልክ አስራ ሁለት ሰዓት ሲሆን በር ይቆለፋል። ወደ ቤታቸው የሚሄዱት ሰዎች ይመጡና መቁጠር ይጀመራል። እናንተ መራጭ ሲመጣ ምንድን ነው የምታደርጉት? ምንድን ነው ስራችሁ? ጠቅላላ ስራውን እኛንን የምንሰራው መጀመሪያ አንድ ሰው ሲገባ ደብዳቤ ለእያንዳንዱ ሰው ስለሚላክ ያንን ደብዳቤ ይዞ መምጣት አለበት። በምርጫ ላይ የሚሳተፍበት ደብዳቤ ይላክለታል። ያንን ደብዳቤ ይዞ ነው የሚመጣው። ያንን ደብዳቤም ካላመጣ ችግር የለውም፣ መታወቂያውን ማሳየት አለበት። የስም ዝርዝር አለ። ከስም ዝርዝሩ ጋር ማመሳሰል ያስፈልጋል። ስም ዝርዝሩ ላይ ስሙ፣ የአባቱ ስም፣ የመንገዱ ስም፣ የቤቱ ቁጥር፣ ከተማ ሁሉ ነገር ሰፍሯል። እዛ ላይ ከሌለ ያ ሰው መምረጥ አይችልም፣ ውጣ ይባላል። ይሄ ደብዳቤው ልክ ኢትዮጵያ እንደሚሰጠው የምርጫ ካርድ ነው እንደ ምርጫ ካርድ ነው። በደብዳቤ መልክ ነው የሚመጣው። ከዛ በኋላ ያ ትክክል ከሆነ ስሙን አመሳክረን ከስም ዝርዝሩ ጋር እንደ ሁኔታው ስንት ወረቀቶች ናቸው የሚሰጡት ተብሎ ተቆጥሮ ይሰጠዋል ለግለሰቡ። ያንን ይዞ ወደ ምርጫ ጠረጴዛው፣ እንደ ቁም ሳጥን አይነት ነገርናት በር በአንድ ወገን ብቻ ነው ያለው። እዛ ውስጥ ገብቶ ለብቻው መምረጥ አለበት። ከመረጠ በኋላ ከአስመራጮቹ ሶስተኛው ሰው ያንን ኮረጆ ውስጥ እንዲያስገባ፣ ኮረጆ ክዳኑን ያነሳልታል። እዛ ውስጥ ይከታል። ጨረሰ ማለት ነው። ከዛ ውጪ ምንም አይነት ወረቀት በእጁ ሊገኝ አይችልም፣ ወይንም ሌላ ሰው ሄዱ አጠገቡ መቆም አይችልም። የድምፅ አሰጣጡ ሂደት በጀርመን ከኢትዮጵያ ጋር ሲነጻጸር ነው ልዩነት አለው። ለምሳሌ ኢትዮጵያ ውስጥ ታዛቢዎች ይኖራሉ። የተለያዩ የድርጅቶች ታዛቢዎች ሊሆኑ ይችላሉ። ዓለም አቀፍ ታዛቢዎችም ይሳተፋሉ። እዚህ እንደዚህ አይነት ነገር አለ። እዚህ ሀገር ታዛቢ የሚባለው አይታወቅም። እንደውም ያንዳንዱ የከተማ አስተዳዳሪ ወይም አስተዳደር ግለሰቦችን በጽሁፍ ይጠይቃል። ምርጫው ላይ ትረዳላችሁ ወይ፣ በምርጫው ለከተማው እርዳታ ታደርጋላችሁ ወይ ተብሎ ይጻፋል። ከነዚህ ሰዎች ውጪ ማንም አይመጣም። እኔ የምሳተፍበት ጣቢያ እንግዲህ ለስምንተኛ ጊዜ ነው። ሰባት ሰው ነው ሁልጊዜ። አንዱ የቡድኑ መሪ ነው። በመጨረሻ ሁሉንም ጠቅልሎ ቆልፎ ይዞ የሚሄደው እሱ ነው። ሌሎቻችን አንድ አይነት ስራ አይደለም እንሰራው፣ እንቀያየራለን። እና ከዛ ውጭ ማንም ሰው ገብቶ ሀሳብ መስጠትም ማየትም አይችልም። ያው ምርጫ የተአማኒነት ጉዳይ አለ፣ የግልጽነት ጉዳይ አለ፣ ሌሎችም እና የጀርመን ሕብረተሰብ በምርጫው ግልጽነት ታማኒነት ላይ የሚሰጡ አስተያየት ምንድን ነው? እንዴት ነው የሚቀበሉ ምርጫ ተጨበረበረ ሲባል እኔ አልሰማሁም። እውነቱን ለመናገር እርግጥ ግልጽ የሆነ ምርጫ ተደርጎ አንዳንድ ቦታ ይሄ መንገድ ትክክል አልነበረም፣ ወደፊት መቀየር አለበት ብሎ ሀሳብ ይቀርባል። ግን ማንም እዚህ ሀገር ለማጭበርበር የሞከለበት ሁኔታ እኔ እስከዛሬ ሰምቼ አላቅም። አቶ እሸቱ ወንዳፍራሽ ለዚህ ቃለመልስ ስለተባበሩን አመሰግናለሁ። እኔም አመሰግናለሁ።